ባለፉት ሶስት ዓመታት ኢትዮጵያ ውስጥ ሲፈጸሙ ቆይተዋል ያላቸውን የሰብአዊ መብቶች ጥሰቶችና በደሎችን የያዘ ሰነድ በቅርቡ እንደሚያወጣ አንድነት ለዲሞክራሲና ለፍትህ ፓርቲ አስታውቋል። የፓርቲው ሊቀመንበር ዶክተር ነጋሶ ጊዳዳ ዛሬ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ ካለፈው ሐምሌ እስከ መስከረም ባለው ጊዜ ከ150 በላይ የፓርቲው አመራር አባላትና ደጋፊዎቻቸው መጠለፋቸውን፣ ያለ አግባብ መታሰራቸውን፣ መደብደባቸውንና እንግልትና ወከባ የደረሰባቸው መሆኑን ገልጸዋል። ዶክተር ነጋሶን ያነጋገራቸው ሰሎሞን አባተ ተከታዩን ዘገባ አሰናድቷል። ፓርቲያቸው ከሁለት ሺህ ሦስት ዓመተ ምህረት ጀምሮ በራሳቸው ፓርቲ አመራር አካላት በአባሎቻቸውና ደጋፊዎቻቸው በሌሎችም ፓርቲዎች አባላትና ደጋፊዎች በሃይማኖት ድርጅቶችና በጋዜጠኞች እንዲሁም በአጠቃላይ በዜጎች ላይ ተፈጽመዋል ያሏቸውን የሰብአዊ መብቶች ጥሰቶችና የወከባ አድራጎቶችን የሚያሳዩ መረጃዎችን ሲያሰባስብ መቆየቱን የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ዶክተር ነጋሶ ገልጸዋል። ጥሰቶቹ በተመለከተ ፓርቲያችን በየጊዜ መግለጫዎች እንዲሰጥ ነበር። ሆኖም ግን ሴድ የሆነ ዘገባ ይዘጋጅ ነበር። ባለፉት በሁለት ሺህ ሶስት ጀምሮ እና ነዛን የተጠናከሩትን የሰብአዊ መብት ስህተቶችን በተመለከተ የ ህግና ሰብአዊ መብት ኮሚቴያችን አንድ ዘመድ አዘጋጅቷል። የህግና ሰብአዊ መብቶች ቋሚ ኮሚቴው ችግር ለደረሰባቸው የህግ አገልግሎትን እንደሚሰጥ ወይም ክሶችን በፓርቲያቸው ስም እንደሚመሰርት በተጨማሪም የሰብአዊ መብቶች ጥሰቶችን እየተከላከለ እንደሚዘግብ የጠቆሙት ዶክተር ነጋሶ አባሪዎቹ ቁጥር ውስጥ ሳይገቡ ባለ ሰላሳ ዘጠኝ ገጽ ሪፖርት ማሰናዳታቸውን ገልጸዋል። አባሪዎቹ ደብዳቤዎችን ጨምሮ የተለያዩ ማስረጃዎችን የያዙ መሆናቸውን ሊቀመንበሩ ጠቁመዋል። ሰጣ አካላት የተጻፉ ወይም ደግሞ ሰዎች ተሰደው ብለው ብዙ ጊዜ ያንን የት ማን በምን ምክንያት ቦታ መቼ በባህል የሙሉ እንትኖች ከነ ፎቶግራፉ ተሞልቶ የቀረባለ እነሱን አጠናቀን በአባልነት ለማቅረብ ሰፋ ያለ ሰነድ ነው። ከሐምሌ ሁለት ሺ አምስት እስከ መስከረም አጋማሽ አካባቢ ባለፉት ሶስት ወራት ውስጥ ተፈጽመዋል የሚሏቸውን ከአንድ መቶ ሀምሳ በላይ አባሎቻቸው ላይ የደረሱ የእስር የጠለፋና የማዋከብ አድራጎቶችን እና ሌሎችንም ዶክተር ነጋሶ እንዲህ ገልጸዋቸዋል። እንግዲህ የሚሊዮኖች ድምፅ ለነጻነት የሚለው ሰራዊ እንቅስቃሴን ቅዱም በሰኔ ነው መመቻሰትን ጀመር ነው። ከሐምሌ ጀምሮ እስከ መስከረም አስራ ዘጠኝ ድረስ በተለያዩ ክልሎች በደሴ በጎንደር፣ በባህርዳር፣ በፍቼ፣ አዳማ፣ በጂንካ፣ በአርባ ምንጭ በተለያዩ ቦታዎች ሰላማዊ ሰልፎችን ስናካሄድ ነበር እዚህም አዲስ አበባ በአስራ ዘጠኝ ሰላማዊ ሰልፍ አካሂደን ነበር እና በክልሎች በዚህ ሰላማዊ ሰልፍ በብንቤ ስናደርግ በነበርነው የዝግጅት እንቅስቃሴ ላይ ብዙ ችግሮች ደርሶብናል። በአማራቻችን በአመራር ላይ ለምሳሌ የማሰራራት የማሰር እንደዚሁም ደግሞ አንዳንዶቹ ከዛ ውስጥ የመደብደብ እነዚህ ሁኔታዎች ደርሶብናል። በተለይ በዚህ በአዲስ አበባ ብቻ ከመስከረም አስራ እስከ አስራ ዘጠኝ ባለው ጊዜ ውስጥ ብቻ እስከ አንድ መቶ ሁለት አባሎቻችን አመራሪ ጨምሮ የተወሰኑ ሰዓት ወይም ደግሞ የተወሰኑ ቀናት ብቻ ቢሆንም ታስረዋል ይሄ እንግዲህ ከሀምሌ ጀምሮ እስከ መስከረም አስራ ዘጠኝ የደረሰ ነው በአዲስ አበባ ብቻ አንድ መቶ ሁለት በሌሎች ከተሞች እንደዚሁ ችግሮች ደርሰውብን ነበር ለምሳሌ ጎንደር አካባቢ እዚህ አዲስ አበባ ሞጆ አካባቢ እንደዚሁ ደግሞ በዜጎች ላይ ከመሬት ማፈላቀል እና የሰዎች ደብደብ የመታሰር ትሉም ሁኔታ መጣፉ አካባቢ እንደዚሁም ደግሞ በደቡብ ክልል ቤንች ማጂ አካባቢ፣ በሚሻንጉል አካባቢ፣ በራምቤል አካባቢ የደረሱትን ችግሮች ሁሉ አጠናቅመናል። አባሎቻችን በዚህ በሚሊዮኖች ድምፅ እንቅስቃሴ ብቻ ሳይሆን በሌሎችን ጉድ ሁኔታ የመታሰር ሁኔታዎች ነበሩ። የመታገት ሁኔታና፣ የት እንደገቡ እስካሁን ድረስ የት እንደደረሱ ያልታወቁ ወይም ደግሞ ታሰው እስካሁን ያልተፈቱ አሉ። በተለያዩ ቦታዎች ደግሞ ከአንድ ቦታ ወደ ሌላ ቦታ የመንቀሳቀስ ችግሮች ነበሩ። ችግሮች ሲደሱባቸው የነበሩ ከስራ መፈላከል ከመሬት መፈናቀል፣ ከቤት መፈናቀል እነዚህ እነዚህ ሁሉ የያዘ ከሁለት ሺህ ሶስት ጀምሮ የደረሱትን በመረጃ የደረሱትን አጠናቅረናል። ከጥቂት ዓመታት በፊት እዚህ ቤንች ማዚ ጉረፈርድ አካባቢ ሰዎች ተፈናቅለው ነበር። በማንነታቸው የዛ አካባቢ ሰዎች አይደለም ተብሎ ሲባረሩ ነበር። በዛ እንቅስቃሴ ውስጥ በትዕዛዝ ከአካባቢ አካባቢ እንዲወጡ የተደረገ ደብዳቤ አለ። የትእዛዙን የተመለከተ እንደዚሁ ደግሞ ለምን እንደዚህ ሆነ ብሎ አእምሯቸውን ሊያሳዩትን ሰዎች የተገደሉ አንድ ሰባት ሰዎች አሉ። እነዚህ እነዚህ ሁሉ ይይዛል ዘገባው። ሪፖርቱ በቅርብ ሳምንታት ውስጥ በይፋ እንደሚወጣና በሀገር ውስጥ ለሰብአዊ መብቶች ኮሚሽን፣ ለእንባ ጠባቂ ኮሚሽን፣ ለፌዴራል መንግስትና ችግሮች ተፈጽመዋል ለተባሉባቸው ክልሎች አስተዳደር አካላት እንዲሁም በዓለም አቀፍ ደረጃ አምነስቲ ኢንተርናሽናልና ሂውማን ራይትስ ዋችን ለመሳሰሉ የሰብአዊ መብቶች ተሟጋች ድርጅቶች ለመገናኛ ብዙሃንም እንደሚያሳውቁና በዌብሳይታቸውም ላይ እንደሚያወጡ ዶክተር ነጋሶ ተናግረዋል። የተናጠል ክሶችን ለመመስረትና ለየጉዳዩ ጠበቃ እየገዙ ለመሟገት አቅማቸው እንደማይፈቅድ የተናገሩት የአንድነት ፓርቲ ሊቀመንበር ዶክተር ነጋሶ ጊዳዳ ፓርቲያቸውን የሚመለከቱ ጉዳዮችን ግን ወደ ህግ ፊት ይዘው እንደሚሄዱ ገልጸዋል። ይሁን እንጂ በፍትህ ስርዓቱ ላይ ምን ያህል እምነት እንዳላቸው ተጠይቀው ዶክተር ነጋሶ ይከተለውም ብለዋል። ከኛ ተሞክሮ ዳኝ ነው፣ ፍትህ እንደሌለ ነው፣ ፍትህ እንደማናገኝ ነው፣ ዜጎች ፍትህ እንደማገኙ ነው። በተለይ በዚህ ፖለቲካ ጉዳይ ችግር የደረሰባቸው ወንጀል የተፈጸመባቸው ሰዎች፣ በዚሁ ደግሞ እንደምናየው ይሄ የጸረ ሽብርተኝነት ሕግ ወጥቶ ለትክክል ባልሆነ ውንጀላ ከሽብርተኞች ጋር ግንኙነት አላችሁ እናንተ የሽብርተኛ ድርጅቶችን የሚደግፍ ድርጅት አባል ናችሁ በመባል የሚንገላቱ የሚታሰሩ ሰዎች አሉ እና ይሄ እንግዲህ እየተከሰተ ያለው መንግስት እያወቀው ነው። ፍርድ ቤቶችን እስከዚህ ድረስ አረዱን የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ማስጠንቀቂያዎች የኢትዮጵያን የልማት እንቅስቃሴና የእድገት ሪፖርቶች ከሰብአዊ መብቶች ጥበቃ ጋር አያይዘው እንዲገመግሙልኝና ፓርቲያቸውም እንዴት እንደሚገመግም ለዶክተር ነጋሶ ጥያቄዎችን አንስቼላቸዋለሁ። ጠቅላይ ሚኒስትሩ እንዲህ አይነት ክሶችን ባነሱ ቁጥር የበታች ካድሬዎችና የመንግስት አካላት በአባሎቻቸው ላይ የሚያደርሱትን በደልና እንግልት እንደሚያበዙ አመልክተዋል። አክለውም ያለ ሰብአዊ መብቶች ጥበቃ በሀገር ውስጥም በውጭም ያሉ ኢትዮጵያውያን ሁሉ ያልተሳተፉበት ልማት እድገት አያስገኝም ያሉት ዶክተር ነጋሶ የሰሩ ነው ፎኮች የተሰሩ ነው፣ ምናልባት እየተሰሩ ነው። ነገር ግን እኛ የምናየው የህዝብ ኑሮ እየተለወጠ አይደለም፣ ድህነት እየተባባሰበት ነው ብለን ነው የምንገመግመው። እኛ ይህንን የአንድነት ፓርቲ ጥያቄዎችና ክሶች ይዤ ከሚመለከተው የመንግስት አካል ምላሽ ለማግኘት ጥረት አድርጌያለሁ። ለዛሬ ማግኘት አልቻልኩም፣ በጥረቴ ይቀጥላለሁ። ምላሽ እንዳገኘሁ ይዤ እመለሳለሁ። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ፣ ዋሽንግተን።